ጥያቄ 13 በኹፎች ላይ ማበስ ትክክለኛ እንዲሆን መሟላት ያለባቸው ቅድመ ሁኔታዎች ምንድን ናቸው? መልስ፣ አንደኛ ኹፉን የሚለብሰው ጠኋራ ሆኖ ማለትም ከውዱእ በኋላ መሆን አለበት። ሁለተኛ ኹፎቹ ጠኋራ መሆን አለባቸው። ነጃሳ ኹፍ ላይ ማበስ አይፈቀድም። ሶስተኛ ኹፎቹ ውዱ ሲደረግ መታጠብ ያለበትን ቦታ የሚሸፍኑ መሆን አለባቸው። አራተኛ ማበሱ በተወሰነለት የጊዜ ገደብ ውስጥ መሆን አለበት። መንገደኛ ላልሆነ ነዋሪ አንድ ቀን ከነሌሊቱ ማበስ ሲፈቀድለት፣ መንገደኛ የሆነ ሰው ደግሞ ሶስት ቀናት ከነሌሊቱ ባለው ጊዜ ውስጥ ማበስ ይችላል።